የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ሙሉ ነው። ጉዞአችን በሞያሌ በኩል ኬንያን አቋርጠን ወደ ታንዛኒያ፣ ሞዛምቢክ እና ዚምባብዌ፣ መዳረሻችን ደግሞ ደቡብ አፍሪካ ይሆናል። እዚህ በጋቢና መስታወት አድራጋውም አብራኝ ምስራቅ አፍሪካን ታቋርጣለች። ሰላም እንደምናምሻችሁ፣ ሰላምታ እናስቀድምና በዚህ ባሳለፍነው ሳምንት ኢትዮጵያውያን ፍልሰተኞችና ስደተኞች በታንዛኒያ በቁጥጥር ስር ውለው የፍርድ ሂደት በመጠባበቅ ላይ ናቸው። ታንዛኒያ ምናምን ስትሄድ ወደ መቶ ሀያ ተያዙ ያለው አሁን በዚህ ሳምንት ተያዙት እንዳሉ እስከ ሶስት ዓመት ሊቀጡ ወይም እስከ አንድ ሚሊዮን የታንዛኒያ ሽሊንግ ወይም እስከ አምስት መቶ ዶላር ሊቀጡ ይችላሉ። የቪኦኤ ዘጋቢ ገልሞ ዳዊት ከናይሮቢ ጉዳዩን በቅርበት ይከታተላል። መረጃውን በጋቢና ተሳፍረው ያካፍልናል። መንገዱ እንደ ማንኛውም የስደት መንገድ አስቸጋሪና ዋደጋ የሚያስከፍል ነው። ሶስት ሰዎች በሲቪ ተይዘው ለየት ያለ ቦታ ላይ ውስጥ እንዳሉ ነግራለች። አንድ ሰው ደግሞ እንደሞተ ነግረናለች። በኬንያ የሚገኘው ኢትዮጵያ ኤምባሲ ወኪል አቶ አንዳርጎ በርሄ ናቸው። ከኢትዮጵያ ነው የመጣ ነው። ዓላማችንም ሰርተን የምንተዳደርበት ሥራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው። ለምንድን ነው ጉዳያችን ብለን የዛሬ ዝግጅታችንን ወደ ደቡብ አፍሪካ በህገወጥ አዘዋዋሪዎች እጅ የሚካሄደውን ፍልሰት ጉዳያችን ብለን የያዝነው ቁጥሩ ከጊዜ ወደ ጊዜ እያደገ በመምጣቱ ነው። በዓለም አቀፉ የፍልሰት ድርጅታዊ ወይም መረጃ መሰረት በየዓመቱ 20 ሺህ ኢትዮጵያውያንን ጨምሮ ከአፍሪካ ቀንድ ወደ ደቡብ አፍሪካ በህገወጥ አዘዋሪዎች እጅ በመፍለስ ላይ ናቸው። በታንዛኒያና ማላዊ በበርካታ መቶዎች የሚቆጠሩ ኢትዮጵያውያን የሚበዙት ወጣቶች ናቸው፣ በእስር ላይ ናቸው። ስለዚህ ጉዳያችን ሆኗል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ አድማጮች ለምሽቱ አጠር ያሉ ዜናዎች። ጽዮን ግርማ ነኝ። የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላት እነ አቶ ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የህገ መንግስት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገነዘበ። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸምም በድጋሚ አሳስቧል። አቃቤ ሕግ ከብሔራዊ ደህንነት መስሪያ ቤት ያገኛቸው ማስረጃዎች ቅጂም ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን ኢፍታዊ አያያዝም ለፍርድ ቤቱ አስረድተዋል። በትግራይ ክልል በራያ አዘቦ በደረሰው ከፍተኛ ድቅ ድርቅ 161 ሺህ ከሚሆነው ከጠቅላላው ህዝብ ብዛት 124 ሺው የእህል እርዳታ እንደሚያስፈልገው የወረዳው አስተዳደር ገለጸ። ነዋሪዎቹም ከአሜሪካ ድምጽ ተጠይቀው ከሁለት ወር በኋላ በቂ ባይሆንም የስንዴ እርዳታ እንዳገኙ ገልጸዋል። ለከብቶቻቸው የሚያበሉት መኖ እንደሌላቸው ተናግረውም የሚጠጡት ውሃ እንዳላቸው ከጋዜጠኛ ሲጠየቁ يلا موها إمنو يالله مها يالله مها يالله مها يالله نامت يالله مها ما مها يالله نامت يالله مها كل ለ 87 ሺህ ሰው ከመስከረም ጀምሮ እርዳታ መድረሱን የወረዳው አስተዳዳሪ አመልክቷል ከታህሳስ በኋላ አደጋው እየባሰ በመሄዱ ምክንያት የተረጂው ቁጥር 124 ሺህ መድረሱን አስተዳደሩ የጠቀሰ ሲሆን የአስቸኳይ የእህል እርዳታ የሚያስፈልገውና በሴፍቲኔት መርሃ ግብር የሚታቀፈውን ለመለየት በሚል እርዳታው በወቅቱ እንዳልተሰጠ ተናግረዋል በተጨማሪም ደግሞ የእህል እርዳታ ወደ አካባቢው በፍጥነት አለመድረሱንም የወረዳው አስተዳዳሪ አቶ ክፍሎም ሀይለ ገልጸዋል የሶማሊያ የቀድሞ መከላከያ ሚኒስትር ዛሬ መቋዲሾ ውስጥ ተገደሉ። የመከላከያ ሚኒስትርነታቸውን ከለቀቁ በኋላ በሀገሪቱ ፓርላማ ወታደራዊ አማካሪ ሆነው ሲያገለግሉ የነበሩት ሙሀዲን ሙሐመድ ሀጂ ኢብራሂም የተገደሉት በመኪናቸው ስር ተደብቆ በነበረ ፈንጂ መሆኑን አደጋውን ያየ አንድ የፖሊስ መሆኑን ተናግሯል። በዚሁም ኬኤም አራት በሚባለው መንደር በደረሰው ፍንዳታ ለጊዜው ማንነቱ ያልተገለጸ ሌላም ሰው መቁሰሉ ተዘግቧል። አድማጮች፣ ለሰአቱ የያዝ ነው አጠር ያሉ ዜናዎች እነዚህ ነበሩ። ሲሰሩ ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ የጋቢና ጉዟችን የሚጀምረው ከናይሮቢ ነው። በዚያ ዘጋቢያችን ገልሞ ዳዊት ይገኛል። አድማጮች፣ ያው የኔንም ድምፅ እንደምትሰሙት ጥቂት ጉንፋን ቢጤ ይዛኛለች። አርብ ዕለት እንዲያውም ጥላይ ነበር አልጋ ላይ ሆኜ ነው ወደ ናይሮቢ የደወልኩት። ገልሞ፣ ለመሆኑ አለመስታወት አሜሪካ ሀገር ጉንፋን አለ እንዴ? እዛውም የከፋ ወደ ውይይታችን ንለፍ። ጋቢና ቪኦኤ አሁን ወደ ናይሮቢ ኬንያ እንሄዳለን። በዛ ዘጋቢያችን ገልሞ ዳዊት ይገኛል። ገልሞ እንግዲህ ጋቢና ቪኦኤ ለመጀመሪያ ጊዜ ልናሳፍርህ ነው፣ ግባ በል። በጣም አመሰግናለሁ። እንግዲህ ዛሬ የምንነጋገረው በምስራቅ አፍሪካ በኩል ማለትም ኬንያን፣ ታንዛኒያን ማላዊና ሞዛምቢክን አንዳንድ ጊዜ ደግሞ በዝምባብዌ በኩል አድርገው ወደ ደቡብ አፍሪካ የሚያመሩ ኢትዮጵያውያን ስደተኞችና ፍልሰተኞችን በተመለከተ ነው። ሰሞኑን በተለይ ከታንዛኒያ በኩል ዜና አለ። ና እስኪ ከቅርቡ ዜና እንጀምር። በቅርቡ ያለው ዜና ምን መሰለኝ፣ ነው ቅርብ ጊዜ በተለይ ከጃንዋሪ መጨረሻ አካባቢ አንስቶ በጣም ብዙ የኢትዮጵያ ስደተኞች ወይም ፍልሰተኞች ወደ ደቡብ አፍሪካ ለመሄድ በታንዛኒያ በኩል እያመሩ ይያዛሉ። ይህም የሆነው መጀመሪያ የተያዙት በኢሪንጋ የሚባል አካባቢ ነው። ኢምቢያ ታንዛኒያና ማላዊ ድንበር አካባቢ ነው ይሄ ቦታ። እዛ ተያዙ። ሰማንያ ሶስቱ አሁን ፍርድ ቤት ሊቀርቡ ነው እና ከዛ በኋላ ደግሞ ሳምንት ማክሰኞ አካባቢ ወደ አርባ አራት የሚሆኑ የኢትዮጵያ ዜጎች ናቸው ታንዛኒያ ውስጥ የተያዙት። እና በዚህ ሁለት ወር መሀል ነው እኚህ ወደ ከመቶ ሀያ በላይ የሚሆኑ የኢትዮጵያ ስደተኞች ወይም ፍልሰተኞች የተያዙ። እንዴት ነው እነዚህ ስደተኞች ወይም ፍልሰተኞች እነዚህን ሁሉ ብዙ ድንበሮች ነው የሚያቋርጡት? እንዴት ነው የሚያቋርጡት? ደላሎች አሉ፣ እነሱ ይቀበሏቸውና እስከ ታንዛኒያ ቦርደር ወይንም እስከ ታንዛኒያ ድንበር ናማንጋ ይባላል። ቦታው ከናይሮቢ ወደ መቶ ሃያ ሰማኒ እንደዛ ኪሎ ሜትር ነው የሚርቀው እዛ ይደርሷቸዋል። ከዛ በኋላ ደግሞ ታንዛኒያ ያለው ደላላ ተቀብሏቸው እንዲህ እንዲህ እያሉ ነው ከማላዊ ከዛ ደግሞ ወደ ሞዛምቢክ ወይ ወደ ዚምባብዌ እያስተላለፏቸው እንደዚህ እየተቀባበሏቸው ነው የሚያሳልፏቸው። እንዲህ የሚያዙ ሰዎች ገንዘቡን በአግባቡ ባለመክፈላቸው ነው የሚያዙ ለደላሎች የሚሰጧቸውን ነገር ሲያጡ እነዚህ ደላላዎች ለፖሊስ ያሳልፏቸው ይሰጣሉ ወይም ያጋልጧቸዋል ማለት ነው። እንግዲህ እንደ እስኪ አጠቃላይ የህጉንም ነገር ስላነሳው የህገ ወጥ ሰዎች ዝውውር ላይ እነህ የምስራቅ አፍሪካ ሀገሮች ያላቸው የኢሚግሬሽን ህግ ምንድን ነው? ኢሚግሬሽን ህጋቸው ጠበቅ ያለ ነው። ጠበቅ የሚለው ሲያዙ ስደተኞቹ ወይ ደግሞ ፍልሰተኞቹ ሲያዙ ብቻ ነው እንጂ እንዲህ በተግባር ተከታትሎ በስውር የሚሄዱትን ስደተኞች የሚያጋልጥ አካል ይናክ የለም። ለምን እነሱም ጥቅም ከእነሱ ስለሚያገኙ ማለት ነው፣ ከደላሎቹ እና የተሳሰሩ ናቸው። ነገር ግን ወደ ታንዛኒያ ምናምን ስትሄድ ወደ መቶ ሀያ ተያዙ ያልነው አሁን በዚህ ሳምንት የተያዙት እንዳሉ እስከ ሶስት አመት ሊቀጡ ወይም እስከ አንድ ሚሊዮን የኬንያ የታንዛኒያ ሺሊንግ ወይንም እስከ አምስት መቶ ዶላር ሊቀጡ ይችላሉ። ነገር ግን ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ እነኚህ ኢስት አፍሪካን ኮሚኒቲ የሚባል አንድ የማህበር ነገር አላቸው። አንድ ላይ የመሆን ማለት ነው። የአንዱን አይዲ ካለ እዚህ ውስጥ መርዞር ትችላለህ። እና በሕግ በኩልም ትንሽ እነሱ ለመከታተል በተለይ ደላሎቹን ለመከታተል በጣም ትንሽ ያስቸግራቸዋል። ለምንድን ነው የአንዱ ሀገር ደላላ ወደ ኬንያ መጥቶ ሊወስዳቸው ይችላል እነኚህን ስደተኞች እና በአጠቃላይ እሱም የእሱም ጫና አለ። ሌላ ደግሞ የመልካም አስተዳደር በተለይ የሙስና እና እንደዚህ አይነት ጫና ስላለ ደላሎቹን፣ በህገ ወጥ የሰዎች ዝውውር ላይ የሚሰማሩትን ሰዎች ወደ ህግ ማምጣቱ ትንሽ ያስቸግራል። ማለት ያስደፍራል እዚህ ጋ helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimil gabina v o a gaina gabina gabina waxaad dhegaysanaysaan gabina v o a gaina ጋቢና ቪኦኤ ይቀጥላል። ከገልሞ ጋር ያደረግነው ቆይታ አልተጠናቀቀም። በተለይ በዚህ ጉዞ ራሳቸውን አደጋ ላይ ጥለው ወደ ደቡብ አፍሪካ የሚያመሩት የሚበዙት ወጣቶችን ሁኔታ ያስቃኘናል። በጣም ወጣቶች ናቸው። በተለይ ከአስረኛ ክፍልን ወይንም አስራ ሁለተኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ወላይታ አካባቢ፣ ከሲዳማ አካባቢ እና በተለይ ደግሞ በተለይ ደግሞ ከካምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ። ገልሞና ሄኖክ የሚያደርጉት ውይይት ዝርዝሩ ይቀርባል። ከዚያ በፊት ግን አንድ ዘገባ እናምጣ። በአጠቃላይ በተለይ ከኢትዮጵያ የሆኑ ሀያ ሰዎች ናቸው ከአፍሪካ ቀንድ ወደ ደቡብ አፍሪካ እያመሩ ያሉት የዓለም አቀፉ የፍልሰት ድርጅት አይኦኤም ባጠናቀረው መረጃ መሰረት ማለት ነው። ከታንዛኒያ ወደ ማላዊ እናሻግራችሁና በዚያ ያለውን ሁኔታ እናሳያችሁ። ኢትዮጵያውያን ስደተኞችና ፍልሰተኞች ምስራቅ አፍሪካን አቋርጠው ወደ ደቡብ አፍሪካ የሚያደርጉት ጉዞ በሕገ ወጥ አዘዋሪዎች እጅ በርካታ ወከባና ወንጀል የበዛበት አደገኛ መንገድ ነው። ኬንያና ታንዛኒያን አልፈው በማላዊ እንዲሁም ጥቂቶቹ በቁጥጥር ስር ሲውሉ የሚበዙት ደግሞ ወደ ቀጣዩ ሀገር ያመራሉ። ማለት ወይ በዛምቢያ በኩል ወይንም ሞዛምቢክን አቋርጠው ወደ ዚምባብዌ ይደርሳሉ። ዚምባብዌና ደቡብ አፍሪካ ድንበር ስለሚጋሩ በዚያ ሾልከው ወደ ደቡብ አፍሪካ ይገባሉ ማለት ነው። በዚህ አስቸጋሪ መንገድ ሕይወታቸውን ለአደጋ ጥለው የሚጓዙ ኢትዮጵያውያን ቁጥር በየዓመቱ 20ሺ እንደሚደርስ አይኦኤም፣ የዓለም አቀፍ የፍልሰት ድርጅት ይገምታል። በተለይ በማላዊ እስከ ታህሳስ ወር ድረስ 387 ኢትዮጵያውያን የኢሚግሬሽን ሕግ ጥሰዋል በሚል በቁጥጥር ስር ውለው ነበር። ከእነዚህ መካከል 15ቱ ሕፃናት ሲሆኑ አዳጊዎቹን ጨምሮ 50 ሰዎች ከእስር ቤት ተለቀው ወደ ኢትዮጵያ እንዲመለሱ መርዳቱን አይ ኦ ኤም ማላዊ በታህሳስ ወር ባወጣው መግለጫ ዘግቧል። ከዚያ በቀደመው የህዳር ወር ደግሞ 36 ሕፃናት ያለምንም አዋቂዎች እገዛና ድጋፍ በህገወጥ አዘዋሪዎች እጅ ተይዘው በቁጥጥር ስር የቆዩ ሲሆን ሁሉንም ጨምሮ በአጠቃላይ 69 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የዓለም አቀፉ የፍልሰት ድርጅት አይ ኦ ኤም አስታውቋል። በአጠቃላይ በማላዊ በሚገኙ በእስረኛ በተጨናነቁ እስር ቤቶች በዚህ ዓመት የመጀመሪያ አራት ወራት ታስረው የነበሩ ኢትዮጵያውያን ቁጥር 442 እንደሆነ የአይ ኦ ኤም መረጃ ያትታል። ወደ ማላዊ የሚደርሱት ኢትዮጵያውያን ፍልሰተኞች በእስር ቤት ሳሉ ለህመምና ለምግብ እጥረት ተጋልጠው እንደሚቆዩም የዓለም አቀፉ የድንበር የለሽ የሐኪሞች ቡድን ኤምስፍ ይገልጻል። በኬንያ የሚገኘው የኢትዮጵያ ኤምባሲን ወክለው አቶ አንዳርጉ በርሄ ለአሜሪካ ድምፅ ሬዲዮ በጉዳዩ ዙሪያ ከኤምስፍ ወኪል መረጃ ማግኘታቸውን በወቅቱ አብራርተው ነበር። ሦስት ሰዎች በቲቪ ተይዘው ለየት ያለ ቦታ ላይ ውስጥ እንዳሉ ነግራለች። አንድ ሰው ደግሞ እንደሞተ ነግረናለች። እሱም ወደ ሀገር ቤት ደብዳቤ ፕሮሰስ አድርግን ከዚህ ይልከናል። በማላዊ ያለውን ሁኔታ ያብራሩት የአይኦኤም ወኪል ስቴፈኒ ትሮቸር በየሳምንቱ በቁጥጥር ስር እየዋሉ የሚገኙት በርካታ ኢትዮጵያውያን መካከል ብቻቸውን የሚጓዙ አስራ ስምንት ዓመት ያልሞላቸው ሕፃናት መበራከታቸው እንደሚያሳስባቸው ገልጸዋል። በአይኦኤም ማሐዝ መሠረት በጸጥታ ኃይሎች ከሚያዙት ሰባት ኢትዮጵያውያን መካከል አንዱ ወይም አንዷ አዳጊ ሕፃን ነው ወይም ናት። በናይሮቢ የሚገኘው የኢትዮጵያ ኤምባሲ ወኪል አቶ አንዳርጉ በርሄ በሕገ ወጥ አዘዋዋሪዎች የተዘረጋውን የጉዞ ሰንሰለት ውስብስብነት እንዲህ ያብራራሉ። ትልቁ እየተታለል የሚመጡት በሕገ ወጥ ደላሎች ናቸው። የሚከፍሉት ገንዘብ ደግሞ እነሱ አገር ቤት ሄደው መስራት የሚችሉ ራሳቸውን መለወጥ የሚችሉበት ገንዘብ ነው። አንዳንዶቹ እኮ ገንዘብ ሰጥተን ለገንዘብ ፍለጋ እንሄዳለን እኮ ነው የሚሉት። በጣም የታጠረ ነው። በሕገ ወጥ ደለላ ታጥረዋል። እስከ ማላዊ ያሉ በጣም ኔትወርካቸው በጣም ከፍተኛ እንትን ያለው እዛ አካባቢ ማላዊ እስከ ሞዛምቢክ የዓለም አቀፉ የፍልሰት ድርጅት አይ ወይም ከማላዊና ከማላዊና የኢትዮጵያ መንግስት እንዲሁም በውጭ ሀገር ከሚኖሩ የኢትዮጵያ ማህበረሰብ ተቋማት ጋር አብረው በመስራት እስረኞቹ ወደ ኢትዮጵያ ወደ ሀገራቸው እንዲመለሱ ይረዳል። በአጠቃላይ ወደ ደቡብ አፍሪካ ለመድረስ በየዓመቱ ከ20 ሺህ በላይ ኢትዮጵያውያን ህይወታቸውን በአደጋ ጥለው የሚያደርጉት ጉዞ መዳረሻ ደቡብ አፍሪካ ምን አይነት ሕይወት እንደሚጠብቃቸው ወደፊት በሌላ ዝግጅት የምናየው ይሆናል። በመንገዱ ያለፉ ሁሉ ከእስራት፣ ድብደባ እንዲሁም የተለያዩ አይነት ጥቃቶች አልፎ በስተመጨረሻም መጨረሻም እስከ ሞት ድረስ በሕይወት ዋጋ የሚያስከፍል የፍልሰት በር መሆኑን ነው የሚገልጹት። ጋቢና ቪኦኤ ዝግጅታችንን በአጭር ሞገድ 21580 ኪሎ ሄርዝ እንዲሁም በ6080 ታገኙታላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን። በዛሬው ዝግጅታችን ጉዳያችን ብለን የያዝነው ወደ ደቡብ አፍሪካ የሚካሄደውን ስደት ላይ ነው። ከኢትዮጵያ ነው የመጣ ነው። ዓላማችንም ሰርተን የምንተዳደርበት ስራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው። ከፍልሰተኞቹ መካከል አንዱ የሰጠውን አስተያየት ነው ከላይ የሰማችሁት። በታንዛኒያ ታንጋ ግዛት ቁጥራቸው የተበራከተ የመጣው ኢትዮጵያውያን ፍልሰተኞችና ስደተኞች ሁኔታ አስመልክቶ የአካባቢው ፖሊስ ኮማንደር ሚስኪላ ሚስዮ በቁጥጥር ስር የሚገኙት የፍትህ ሂደት ይጠብቃቸዋል ብለዋል። wa hamiaji hao halamu wali pakiriwa pakiwa kama mzigo e, pale njia panda himo እነዚህ ህገወጥ ፍልሰተኞች ልክ እንደ ዕቃ ተጭነው በመወሰድ ላይ እያሉ ነው ኬላችን ላይ በፍተሻ የተያያዙት። ወደ ዳሬ ሰላም እየሄዱ ምላንዲዚ እና ቻሊኒ መሃል አገኘናቸው። እዚህ ላይ ለአሽከርካሪዎች አንድ ግልጽ ሊሆንላቸው የሚገባ ነገር አለ። እነኝህን ፍልሰተኞች የታደግናቸው ድምፃቸውን በመስማት ብቻ ነው። የሄዱበት የነበረው መኪና በሸራ ስለተሸፈነ ሕይወታቸው ለአደጋ የተጋለጠ ነበር። ስለዚህ እንዴት ነው አንተ መኪናህን በሸራ ሸፍነህ እንደዚህ የምትሄደው? እንዲህ ማድረግ አልነበረባቸውም። ብላሻንጉል ብላሻንጉል ዘገቢና ዘገቢና ብላሻንጉል የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን እዚህ ከዩናይትድ ስቴትስ ወደ ኒውዮርክ ሻገር እንበልና አንድ እንግዳ እናሳፍር። ደረሰ ጌታቸው ሰላም፣ ደረሰ እንዴት ነህ? እግዚአብሔር ይመስገን፣ ደህና ዋልክ ሄኖክ። ሁለተኛ ጊዜ ነው ጋቢና ስትሳፈር እኔ ደግነኝ፣ እንኳን ደህና መጣ። እንኳን ቆያችሁ በሰላም። እንግዲህ በዛሬው ዝግጅታችን ጉዳያችን ብለን እየተነጋገርን ያለን ነው። ወደ ደቡብ አፍሪካ የሚካሄደው ጉዞ ላይ ነው። በርካታ ኢትዮጵያውያን፣ በርካታ የአፍሪካ ቀንድ አገር ሰዎች በዚህ አስቸጋሪ በሆነ መንገድ በሕገ ወጥ አዘዋዋሪዎች ይሸጋገራሉ። አንተ ደግሞ በዚህ ዙሪያ ላይ ጥናት አካሄዳል። እንደው እስኪ በአጠቃላይ በጥናት የተመለከትከውን ጭብጥ አጠር አድርገህ ግለጽልን። አመሰግናለሁ ሄኖክ እንግዲህ አንተ እንደገለጽከው በዓመት በአማካይ ከ ሀያ ሺህ በላይ የሚገመቱ ኢትዮጵያውያን በሶስት የተለያየ የጉዞ አቅጣጫዎች ድንበር እየተሻገሩ ለስደት ይዳረጋሉ። አንዱና ዋነኛው የስደት ጉዞ አቅጣጫ የደቡብ አፍሪካ ነው። ሁለተኛው መስመር በዚህ በ በጅቡቲ ወይም በሶማሌ በሰሜን ሶማሌ ሶማሌ ላንድ በሚሉ ጠረፍ በኩል አድርጎ ባህር አቋርጦ ወደ ቀድሞቹ የየመን ሀገር ድንበሮች የመድረስ ነው። ቀድሞ ምለው አሁን ሀገሩ ስለፈረሰ ነው። እና የመንን መሸጋገሪያ ድልድይ አድርጎ ወደ ገልፍ ሀገራት የመሻገር ወደ ቀጣር፣ ወደ ኦማን እና ባህሬን እንዲሁም ሳውዲ አረቢያ የመግባት የስደት መስመር ነው። ሶስተኛው መስመር እንግዲህ በጣም ረጅም እና በጣም ብዙ ትግል የሚጠይቅ ቢሆንም በሰሜን ሱዳን፣ በደቡብ ሊቢያ አቋርጦ ከዛ ከምዕራብ ሰሜን ሊቢያ ጀልባ በመሳፈር በሜዲትራንያን ባህር ላይ እጅግ ሰቅጣጭ በሆነ መልኩ በጀልባ የሚደረግ ጉዞ ነው። ይሄ እንግዲህ ወደ ማልታ እና ደቡብ ጣሊያን ድንበር ደርሶ ወደ አውሮፓ ለመሻገር የሚደረግ ጥረት ነው እና ኢትዮጵያውያን በሶስቱም መንገድ በጣም በገፍ በሚባል ቁጥር እየተጓዙ እና ከፍተኛ ሰብአዊ አደጋ እየተዳረጉ ነው ያሉት። ይሄ ነው አንዱ የጥናቴ ቅኝት የሚያሳየው። ቅኝቱ እዚህ ላይ ነው ደረሰ። እዚህ ላይ ዛሬ አትኩሮታችንና ያደረግነው ያደረግ በዚህ ወደ ደቡብ አፍሪካ የሚካሄደው ላይ ነው። በተለያዩ መንገዶች ደግሞ በተለያዩ ዝግጅቶች የምንመጣባቸው ይሆናል። እስኪ አሁን እዚህ ላይ እናተኩርና ወደ ደቡብ አፍሪካ እንዲወጡ የሚያስገድዷቸው ምክንያቶች በሀገር ውስጥ ምንድን ናቸው? ምክንያታቸውስ ምንድን ነው? ብዙዎቹ ወጣቶች እንደሆኑ ነው የሚነገረው። በጣም አመሰግናለሁ። ኖክ አንዱና አብዩ ምክንያት እንግዲህ አሁን በዚህ በኛ ትምህርትም በሶሲዮሎጂ ኦፍ ማይግሬሽን አከራካሪና የሀሊዮት ወይም የቲዎሪ ዲቤት እያመጣ ያለው እነዚህ ሰዎች ስደተኞች ናቸው ወይስ ኢኮኖሚክ ማይግራንትስ ስራ ፍለጋ የሚፈልሱ ሰዎች ናቸው የሚለው ነገር ነው ኢኮኖሚክ ማይግራንት ናቸው ብለን እንዳንደመድብ የሚያደርገው አብዛኞቹ እንደምታውቀው ሕጋዊ የስራ ፈቃድ ተሰጧቸው ወይም ኑና ስሩ ተብለው ተጋብዘው የሚመጡ ሰዎች አይደሉም። ሕገወጥ በሆነ መልኩ ነው ወደ ደቡብ አፍሪካ የሚገቡት። ሁለተኛው ነገር ወደ ደቡብ አፍሪካ ለመግባትና የስራ ፈቃድ ለማግኘት አብዛኛውን ጊዜ ከሀገሬ የወጣሁት በፖለቲካ ችግር ተገፍቼ ወይም ፈረንጆቹ እንደሚሉት ፐርሴኪሽን አጋጥሞኝ ነው በሚል የፖለቲካ ማባቢያ ስደተኛ ነኝ በሚል መታወቂያ ነው የሚገቡት። ስለዚህ ማንነታቸው ብዙ ጊዜ ያጨቃጭቃል። እኚህ ሰዎች ኢኮኖሚክ ማይግራንት ናቸው ወይስ ሬፊውጅ ናቸው? እሱን ወደ ጎን እንኳን አድርገ ነው ዋናውና አብዩ ምክንያት ግን ምንድን ነው? ስራ ፍለጋ ነው። ሌላ ወደ ደቡብ አፍሪካ የሚደረገውን የፍልሰት ጉዞ ለየት የሚያደርገው ከአንድ የተወሰነ የኢትዮጵያ አካባቢ በገፍ የሚደረግ ጉዞ መሆኑ ነው። ይህም ከደቡብ ኢትዮጵያ ከደቡብ ብሔር ብሔረሰቦች ክልል እንዲያውም እንዲሁ ነገሩን ለማጥበብ ከወላይታ ዞን አካባቢ የሚደረግ ፍልሰት ነው። እንዲሁም ከቀንባታ አላባና ጠንባሮ ከሚባለው ዞኖች፣ ከነዚህ ሁለት ዞኖች ነው በጣም

አሁን በኢትዮጵያ ሰዓት አቆጣጠር አንድ ሰዓት ከ53 ደቂቃ ሆኗል። የጋቢና ቪኦኤ ዝግጅትን እያዳመጣችሁ ያላችሁት በአጭር ሞገድ ሁለት ላይ አስራ አምስት ሺ አምስት መቶ ሰማኒያ ኪሎ ሄርዝ እንዲሁም በስልሳ ሰማኒያ ላይ ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በአስራ አራት ሰላሳ አንድ እንዲሁ እንገኛለን። በፌስቡክ ላይ ደግሞ አት ቪኦኤ አማሃሪክ በትዊተርም እንዲሁ አት ቪኦኤ አማሃሪክ ብላችሁ አስተያየቶቻችሁን እንድታደርሱን እንጋብዛችኋለን። የግብዣ ነገር ሲነሳ ደግሞ ሙዚቃ እንጋብዛችሁ። እስቲ አሁን አረፍንበል Thank Uh -huh. i look at someone Essa mãe fala የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። አስቀድመን በመግቢያችን ከናይሮቢ ዘጋቢያችን ገልሞ ዳዊት ጋር የጀመርነው ውይይት ይሆናል ወደ ጫፍ የሚያደርሰን እስቲ እናዳምጠው። በጣም ወጣቶች ናቸው በተለይ አስረኛ ክፍልን ወይንም አስራ ሁለተኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት። እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ከወላይታ አካባቢ፣ ከሲዳማ አካባቢ እና በተለይ ደግሞ በተለይ ደግሞ ከከምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ። ከትምህርት ሌላ እንዲወጡ የሚያስገድዷቸው ምክንያቶች አሉ። እንዴትስ ነው ገንዘብ የሚያገኙት? መቼም ትንሽም ቢሆን ገንዘብ ያስፈልጋል። አዎ ትክክል ነው። ትንሽ ገንዘብ ያስፈልጋል። ይህንን ጉዞ ለማድረግ እስከ ሁለት ሺህ የአሜሪካን ዶላር ወጪ ማድረግ አለባቸው እና ብዙዎቹ ያሏቸውን ነገር ሽጦ ነው የሚሄዱት። ለምሳሌ መሬት ይሆናል፣ ቤት ይሆናል እና ያሏቸውን ነገር ሁሉ አጠቃሎ ሽጦ ነው ወደዚህ ይህንን ጉዞ ለማድረግ የሚወስኑት ወይም የሚመጡት። አለበለዚያ መመለስ የማይፈልጉት በተያዙ ጊዜም ነው ፍላጎት አላቸው ለመመለስ። ሲያዙ አብዛኛዎቹ መመለስ እንፈልጋለን ይላሉ፣ ግን በተግባር የሚያሳዩት ፍላጎት የለም። ለምንድን ነው ሽጦ ሁሉን ነገር ጨርሶ ነው ከሀገራቸው የወጡት እና ወደ ኋላ ሲመለሱ የሚመለሱበት ነገር የላቸውም። ከቤት አካባቢ እና በዛ አካባቢ የሆነ ደጉማ ነገር ካላገኙ ወይንም የአውሮፕላን ትኬት ወይንም የትራንስፖርት ወይም የኪስ ነገር ካላገኙ በስተቀር እነሱ በብቻቸው ተነስተ ወደ ሀገራቸው የመግባት ሞራላቸው በጣም የወደቀ ነው። እስቲ በስተ መጨረሻ ናይሮቢ የሚገኙ የኢትዮጵያ ኤምባሲ በስፋት በምስራቅ አፍሪካ ሀገሮች የሚንቀሳቀሳልና እነሱ ምን አይነት እገዛ ይሰጣሉ? ምን አይነት ጥያቄስ ነው የሚቀርብላቸው? ከእነሱ የሚገኘው ምላሽ ውስጥ ምን ይመስላል? እንግዲህ መጀመሪያ ባለፈው ወር መጨረሻ አካባቢ የተያዙት ወደ ሰማንያ ሶስት የሚሆኑት የኢትዮጵያ ዜጎችን አስመልክተው እኔ ኤምባሲውን ስለዚህ ጉዳይ ልጠይቃቸው ፈልጌ የነበረ፣ እነሱ የሚሉት ስለዚህ ጉዳይ ያገኘነው መረጃ የለም ነው ያሉኝ። ነገር ግን አቶ አንዳርጉ በሬ የሚባሉት ከኤምባሲው እንዳነገሩኝ እንዲህ አይነት ነገር ብዙ ነገር ይከሰታል እና እንዴት እንከታተላለን፣ እንዴት እንቆጣጠራለን ነው ሉ የሚሉት እነሱ ከአቅማችን በላይ ሆነ ነገር ነው የሚያነሱት። እነሱ እንግዲህ በጣም ነው የማመሰግነው። ገልሞ ዳዊት ናይሮቢ የሚገኘው ዘጋቢያችን ነው። ለሰጠህን ማብራሪያ እናመሰግናለን። በድጋሚ ወደ ጋቢና እንኳን እንደናመጣ እንኳን ደህና ቆያችሁ። እኔም በጣም አመሰግናለሁ። በቃ እዚህ ጋር እናውርደህ። ታዲያ ጫፍ ላይ እሺ፣ ጫፍ ላይ ያዘልኝ። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሱን። ዛሬ በሰማችሁት ርዕስ ላይ ያሏችሁን አስተያየቶች በሌሎች ዝግጅቶቻችንም፣ እንደዚሁ በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድረሱን። በሰላም በጤና ያገናኘን። ስናስተናግዳችሁ የመሸ ነው። እኔ መስታወት አራጋው ና ሄኖክ ሰማ ግዜርነን የዝግጅታችን መካኒክ መሪ ደግሞ ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት تتلا بس هي